የዲ ደብሊው ዜና በመጀመሪያም ዋና ዋና ዜና። ድምፃዊ ሀጫሉ ሁንዴሳ ከተገደለ በኋላ የታሰሩ ሰዎች ቁጥር 4988 መድረሱን የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ጄኔራል አራርሳ መርዳሳ ተናገሩ። በድምፃዊው ግድያ እጁ አለበት ተብሎ ይፈለግ የነበረ ሦስተኛ ተጠርጣሪ በቁጥጥር ስር መዋሉን የኢትዮጵያ መንግሥት አስታውቋል። የኢትዮጵያ ተማሪዎች ያለፈተና ፈተና ወደሚቀጥለው የክፍል ደረጃ እንዲሻገሩ መወሰኑን የትምህርት ሚኒስትሩ ጌታሁን መኩሪያ አስታወቁ። ውሳኔው ለክልል አቀፍና አገር አቀፍ ፈተና የሚቀመጡ የስምንተኛና የአስራ ሁለተኛ ክፍል ተማሪዎችን አይመለከትም ተብሏል። የኤርትራ ፕሬዝዳንት አማካሪ የማነ ገብረአብ በአሜሪካ የተጣለባቸው ማዕቀብ ተነሳላቸው። የማነ ስማቸው አሜሪካ በሚያዝያ 2002 ዓ ም በሶማሊያ ላይ በጣለችው ማዕቀብ ውስጥ የተካተተው በባራክ ኦባማ ፕሬዝዳንታዊ ውሳኔ ነበር። ዜናው በዝርዝር ድምፃዊ ሃጫሉ ሁንዴሳ ከተገደለ በኋላ የታሰሩ ሰዎች ቁጥር 4988 መድረሱን የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አራርሳ መርዳሳ ተናገሩ። በድምፃዊው ግድያ እጁ አለበት ተብሎ ይፈለግ የነበረው ሶስተኛ ተጠርጣሪ በቁጥጥር ስር መዋሉን የኢትዮጵያ መንግስት አስታውቋል። ሶስተኛው ተጠርጣሪ ከበደ ገመቹ በኦሮሚያ ክልል አድአ አካባቢ በቁጥጥር ስር መዋሉን ትናንት ማምሻውን ጠቅላይ አቃቢ ህግ እንዳስታወቀ የገዢው ፓርቲ ንብረት የሆነው ራዲዮ ፋና ዘግቧል። ጠቅላይ አቃቢ ህግ አዳነች አቤቤ ሃጫሉ ሁንዴሳን በቀጥታ ተኩሶ ገድሏል የተባለ ተጠርጣሪና ተባባሪው በቁጥጥር ስር መዋላቸውን ቀደም ብለው ትናንት በሰጡት መግለጫ ተናግረው ነበር። በጠቅላይ አቃቢ ህግ አዳነች አቤቤ መግለጫ መሰረት ጥላሁን ያሜ የተባለ ግለሰብ ድምፃዊ ሃጫሉ ሁንዴሳን ባለፈው ሰኔ 22 ቀን 2012 ዓ ም ተኩሶ በመግደል ተጠርጥሯል። አብዲ አለማ ሰማየሁ የተባለ ሌላ ተጠርጣሪ በግድያው እጁ አለበት የተባለ ሲሆን በቁጥጥር ስር መዋሉን ጠቅላይ አቃቤ ህጓ ገልጸዋል። ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ በተቀሰቀሰ አለመረጋጋት የበርካቶች ህይወት ጠፍቷል። ስድስት ፖሊሶችና አምስት የሚሊሻ ባልደረቦችን ጨምሮ 167 ሰዎች መገደላቸውን ኮሚሽነር ጄኔራል አራርሳ መርዳሳ በትናንትናው መግለጫቸው ተናግረዋል። ባለፈው ረቡ የኦሮሚያ ክልል ፖሊስ ኮሚሽን ተጠባባቂ ኮሚሽነር ሙስጠፋ ከድር በኦሮሚያ ክልል ክልል ብቻ 215 ሰላማዊ ሰዎችና 9 ጸጥታ አስከባሪዎች በአጠቃላይ 224 ሰዎች መገደላቸውን ዋልታ ለተባለው የቴሌቪዥን ጣቢያ መናገራቸውን አሶሼትድ ፕሬስ ዘግቦ ነበር። ባለስልጣናቱ ባለፈው ሳምንት እንዳሉት ሌሎች አስር ሰዎች ከድምፃዊው ሞት በኋላ በአዲስ አበባ ተገድለዋል። የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ በትናንትናው ዕለት በሰጡት መግለጫ 523 የግለሰቦች መኖሪያ ቤቶች፣ 195 ሆቴሎች፣ 232 የንግድ ቤቶች፣ 8 የተለያዩ ፋብሪካዎች፣ 273 የግልና የመንግስት ተሽከርካሪዎችና ሞተር ሳይክሎች ጉዳት ደርሶባቸዋል ብለዋል። ስለታሰሩ ሰዎችም እንዲህ ብለዋል። እዚህ ውስጥ የተሳተፉ የመንግስት መዋቅር ወደ 44 የሚሆኑ ፖሊስ ኃይል፣ 20 ከተለያዩ ህብረተሰብ ወደ 4924 የሚሆኑ በአጠቃላይ 4988 ግለሰቦች በዚህ ጥፋት ተጠርጥሮ በቁጥጥር ስር ውሎ ምርመራቸው እየተጣራ መረጃው እየተሰበሰበ ለሕግ የማቅረብ ሂደቱ እንደቀጠለ መሆኑን ለህዝባችን ለማብራራት ነው። ከድምፃዊው ግድያ በኋላ በአዲስ አበባ ከታሰሩ መካከል የኦሮሞ ፌዴራሊስት ኮንግረስ አመራሮች የሆኑት አቶ ጀዋር መሐመድና አቶ በቀለ ገርባ ይገኙበታል። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ግርማ ጉተማን ጨምሮ የቴሌቪዥን ጣቢያው ሰራተኞች፣ ባልደራስ ለእውነተኛ ዴሞክራሲ የተባለው ፓርቲ አመራሮች የሆኑት አቶ እስክንድር ነጋና አቶ ስንታየሁ ቸኮልም እስር ላይ ናቸው። የህዝባዊ ወያነ ሃርነት ትግራይ የአዲስ አበባ ጽህፈት ቤት ኃላፊና የማዕከላዊ ኮሚቴ አባል አቶ ተወልደ ገብረ ጻዲቅና የኢትዮጵያ የፍትህና የህግ ምርምርና ስልጠና ኢንስቲትዩት ምክትል ዳይሬክተር የነበሩት አቶ ተስፋ ተስፋለም ይህደጎ መታሰራቸው ተሰምቷል። የኢትዮጵያ ተማሪዎች ያለፈተና ፈተና ወደሚቀጥለው የክፍል ደረጃ እንዲሻገሩ መወሰኑን የትምህርት ሚኒስትሩ ጌታሁን መኩሪያ አስታወቁ። ውሳኔው ለክልል አቀፍና አገር አቀፍ ፈተና የሚቀመጡ የስምንተኛና የአስራ ሁለተኛ ክፍል ተማሪዎችን አይመለከትም ተብሏል። የኢትዮጵያ የትምህርት ሚኒስትር ጌታሁን መኩሪያ በትናንትናው ዕለት በሰጡት መግለጫ ከስምንተኛና ና ከአስራ ሁለተኛ ክፍል ተማሪዎች በቀር ሁሉም ወደሚቀጥለው ደረጃ ያለ ፈተና እንዲሸጋገሩ መንግስታቸው መወሰኑን ተናግረዋል። ከስምንተኛና ከአስራ ሁለተኛ ክፍል በስተቀር ሁሉም ክላሶች ዘንድሮ ላይ ፍሪ ፓስ እንዲሆኑ ተወስኗል። ስለዚህ ከነበሩበት ክፍል ወደሚቀጥለው ክፍል ሁሉም እንዲተላለፉ ከስምንተኛና ከአስራ ሁለተኛ ክፍል በስተቀር። በኢትዮጵያ በኮሮና ወረርሽኝ ሳቢያ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ ካለፈው መጋቢት 2012 ጀምሮ ትምህርት ቤቶች ተዘግተዋል። የትምህርት ሚኒስትሩ ጌታውን መኩሪያ የ2013 ዓ ም ትምህርት ሲጀመር ማካካሻ እንደሚሰጥ ገልጸዋል። የሚቀጥለው ዓመት ትምህርት መቼ እንደሚጀመር ግን እስካሁን የታወቀ ነገር የለም። የ12ተኛ ክፍል ተማሪዎች ለፈተና የሚቀመጡት በኢንተርኔት አማካኝነት መሆኑን የተናገሩት ሚኒስትሩ የአንድ ወር ከ15 ቀናት የማካካሻ ትምህርት ይሰጣቸዋል ብለዋል። ስምንተኛንና አስራ ሁለተኛን የሚፈተኑት መንግስት ትምህርት እንዲጀመር ከሚወስንበት ቀን ጀምሮ እስከ አንድ ወር ተኩል ድረስ የማካካስ ትምህርት የክለሳ ነገር ተደርጎ እስከ አንድ ወር ተኩል በሚሆን ጊዜ የክለሳውንና ፈተናውን ፈትነን የምንጨርስበት ጊዜ ይሆናል ማለት ነው። የአስራ ሁለተኛ ክፍል የዘንድሮ ፈተና ኦንላይን ነው የምንፈትነው። ኦንላይን ለመፈተን የሚያስችሉትን ዝግጅቶች በሙሉ ጨርሰናል። ለዚህ የሚሆኑ እስከ 1500 የሚሆኑ የሁለተኛ ደረጃ ትምህርት መስጫ ማዕከላትን ለይተናል። እነዚህ ማዕከላት ከፍተኛ የሆነ የኢንተርኔት ኮኔክሽን እንዲኖራቸው ማድረግ፣ የኤሌክትሪክ ፓወር እንዲኖራቸው ማድረግ ወይ ደግሞ ያላቸውን አይደንቲፋ አድርገን እየሰራ ነው ያለ ነው። የትምህርት ሚኒስትሩ እንዳሉት በሚቀጥለው ዓመት የግል ትምህርት ቤቶች የክፍያ ጭማሪ ከማድረግ ተከልክለዋል። ይህ ዶይቸ ቨለ ነው። የኤርትራ ፕሬዚዳንት አማካሪ የማነ ገብረአብ በአሜሪካ የተጣለባቸው ማዕቀብ ተነሳላቸው። በአሜሪካ ግምዣ ቤት የውጭ ንብረት ቁጥጥር ቢሮ በትናንትናው ዕለት የፕሬዚዳንት ኢሳያስ አፈወርቂ አማካሪ ከተካተቱበት የሶማሊያ ማዕቀብ ስማቸው መሰረዙን አስታውቋል። የማነ ስማቸው አሜሪካ በሚያዚያ 2002 ዓ ም በሶማሊያ ላይ በጣለችው ማዕቀብ ውስጥ የተካተተው በባራክ ኦባማ ፕሬዝዳንታዊ ውሳኔ ነበር። ባራክ ኦባማ ፕሬዚዳንታዊውን ውሳኔ የፈረሙት Und... በወቅቱ የሶማሊያ የጸጥታ ሁኔታ ማሽቆልቆል፣ አለመረጋጋት፣ የባህር ላይ ውንብድናና በጦር መሳሪያ የታገዘ ዘረፋ ለአሜሪካ ያልተለመደና ልዩ የብሔራዊ ደህንነትና የውጭ ፖሊሲ ስጋት ሆኗል ከሚል ድምዳሜ ደርሰው ነበር። በቀጥታም ይሁን በተዘዋዋሪ የሶማሊያን ሰላም ጸጥታና መረጋጋት አደጋ ላይ በሚጥል እንቅስቃሴ ተሳትፈዋል ተብለው በፕሬዚዳንታዊ ውሳኔ የተዘረዘሩ ግለሰቦችና ተቋማት ንብረቶቻቸውን እንዳያንቀሳቀሱ እግር ተጥሎባቸው ቆይቷል ተገኝቷል። ማዕቀብ የተጣለባቸው ግለሰቦችና ተቋማት ዝርዝር የተጠናቀረው በአሜሪካ ግምዣ ቤት ከአሜሪካ ውጭ ጉዳይ መስሪያ ቤት ጋር በመመካከር መሆኑን የአሜሪካ መንግስት ይፋ ያደረገውና እርምጃውን የሚያብራራው ሰነድ ይጠቁማል። አልሸባብን ጨምሮ በሶማሊያ የሚንቀሳቀሱ ታጣቂ ቡድኖችና መሪዎቻቸው እንደዚሁም የተለያዩ ግለሰቦች በዚሁ የአሜሪካ ማዕቀብ ውስጥ ተካተዋል። የአሜሪካ ግምዣ ቤት ማዕቀብ ከጣለባቸው ግለሰቦችና ተቋማት ዝርዝር ውስጥ የኤርትራው ፕሬዚዳንት አማካሪ የማ ሸማነ ገብረ አብ ስም መሰረዙን ዶይቸቨል አረጋግጧል። በደቡብ አፍሪካ በኮሮና የተያዙ ሰዎች ቁጥር በሁለት ሳምንታት በሁለት እጥፍ አድጎ ወደ 250 ሺህ አሻቀበ። የአሜሪካው ጆን ሆፕኪንስ ዩኒቨርሲቲ ባጠናቀረው መረጃ መሰረት በመላው ዓለም 125 ሚሊዮን ሰዎች በኮሮና የተያዙ ሲሆን ከ560 ሺህ በላይ ሰዎች ደግሞ ከተዋሲው ጋር በተያያዘ ህይወታቸውን አጥተዋል። ባለሙያዎች ግን በምርመራ ቁሳቁሶች እጥረትና በመረጃ አሰባሰብ እክል ምክንያት በኮሮና የሞቱም ሆነ የተያዙ ሰዎች ቁጥር ከዚህ እጅግ የላቀ ሊሆን እንደሚችል ስጋት አላቸው። በደቡብ አፍሪካ ወረርሽኙ እጅግ በበረታባት የጆሃንስበርግ ከተማ የኮሮና ህሙማን የሚያሻቸውን ለአተንፋፈስ እገዛ የሚያደርጉ ማሽኖች የግል ኩባንያዎችና ግለሰቦች ስለገዟቸው ለሁሉም ማቅረብ ፈተና መሆኑን ላይን ዊልኪንሰን የተባሉ የማህበረሰብ ጤና ባለሙያ ተናግረዋል። የመንግሥት ሆስፒታሎች ለህሙማን የሚያስፈልገውን ኦክስጅን እጥረት ስላለባቸው ከግሎቹ የበለጠ ሰዎች ለሞት እየተዳረጉ መሆኑን የአገሪቱ ብሔራዊ የተላላፊ በሽታዎች ቁጥጥር ማዕከል አስታውቋል። በኬንያ በርካታ ባለስልጣናት በመኖሪያ ቤታቸው የጽኑ ሕሙማን ክፍሎች አዘጋጅተዋል የሚል ዘገባ በአንድ የአገሪቱ ጋዜጣ ከቀረበ በኋላ ቁጣ ተቀስቅሷል። በዚህ ሳምንት በአገሪቱ ለመጀመሪያ ጊዜ አንድ የሕክምና ዶክተር በኮሮና ሳቢያ ህይወታቸውን አጥተዋል። የአገሪቱ የሕክምና ባለሙያዎች ራሳቸውን ከወረርሽኙ ለመጠበቅ የሚያስችሏቸው በቂ ግብዓቶች የላቸውም የሚል ስጋትም አይሏል። በመላው አፍሪካ ስምንት ሺህ የሕክምና ባለሙያዎች በኮሮና መያዛቸውን የአሶሼቴድ ፕሬስ ዘገባ ይጠቁማል። ከነዚህ መካከል ግማሹ ደቡብ አፍሪካውያን ናቸው። የአፍሪካ የበሽታ መከላከያና መቆጣጠሪያ ማ ማዕከል መረጃ እንደሚጠቁመው በአህጉሪቱ በኮሮና የተያዙ ሰዎች ቁጥር 559 ሺህ ደርሷል በማዕከሉ መረጃ መሰረት በኢትዮጵያ በኮሮና የተያዙ ሰዎች ቁጥር 7120 ደርሷል 124 ሰዎች ደግሞ በኢትዮጵያ ህይወታቸውን አጥተዋል ማዕከሉ ወረርሽኙ በሙሉ ፍጥነቱ እየተስፋፋ እንደሆነ አስታውቋል ይህ ዶይቸ ቬለ ነው ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ድምፃዊ ሀጫሉ ሁንዴሳ ከተገደለ በኋላ የታሰሩ ሰዎች ቁጥር 4988 መድረሱን የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ ተናገሩ። በድምፃዊው ግድያ እጁ አለበት ተብሎ ይፈለግ የነበረ ሶስተኛ ተጠርጣሪ በቁጥጥር ስር መዋሉን የኢትዮጵያ መንግስት አስታውቋል። የኢትዮጵያ ተማሪዎች ያለ ፈተና ወደሚቀጥለው የክፍል ደረጃ እንዲሻገሩ መወሰኑን የትምህርት ሚኒስትሩ ጌታሁን መኩሪያ አስታወቁ። ውሳኔው ለክልል አቀፍና አገር አቀፍ ፈተና የሚቀመጡ የስምንተኛና የአስራ ሁለተኛ ክፍል ተማሪዎችን አይመለከትም። የኤርትራ ፕሬዝዳንት አማካሪ የማነ ገብረአብ በአሜሪካ የተጣለባቸው ማዕቀብ ተነሳላቸው። ዜናው በዚሁ አበቃ። ጤና ይስጥልኝ።